በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 21 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅት ይታየና፣ እኔም ሰሎሞን አባተነን በአንድነት ለዲሞክራሲና ለፍትህ እንዲሁም መላ ኢትዮጵያ አንድነት ፓርቲዎች ውስጥ አለ ያለውን አለመግባባት ተከትሎ ለፓርቲዎቹ ቀነ ገደብ የቆረጠው ብሔራዊ ምርጫ ቦርድ ዛሬ ውሳኔ ሰጥቷል የእነ አቶ በላይ ፈቃዱ ቡድን ያካሂዱት የአመራር ምርጫ ከፓርቲ መተዳደር ደንብ እና ከምርጫ ህግ ድንጋጌ ውጭ በመሆኑ እውቅና እንደማይሰጠው በሌላ በኩል በእነ አቶ ትዕግስቱ አወሉ ቡድን በቀን 16207 የተደረገው ጠቅላላ ጉባኤ በቦርዱ እውቅና ተሰጥቶታል በመሆኑም ቦርዱ የእነ አቶ ትዕግስቱ አወሉ ቡድን ፓርቲውን በመምራት ወደ ምርጫው እንዲገቡ ውሳኔ አስተላልፏል አቶ ነጋዶ ፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ኃላፊ ናቸው፣ የሰማችኋቸው። መኢአድን በሚመለከትም ቦርዱ በአቶ አበባው መሀሪ ለሚመራው ወገን እውቅና ሰጥቶ በአቶ ማሙሸት አማር የሚመራውን ሳይቀበል መቅረቱን አስታውቋል። በፓርቲዎቹ በኩል ያሉት ምላሾችም አሉ። የፈለጉትን አይነት ስህተት ሰርተው ለማስወጣት ዝግጁ እንደሆኑ የሚያሳይ ነው። ምንም ጥርጥር የሌለው የፖለቲካ ውሳኔ ነው። አንድም የሕግም መሰረት የለውም። የአሰራርም መሰረት የለውም። አቶ ግርማ ሰይፉ ናቸው የሰማችኋቸው። ምርጫ እንዳይገባ የታገደው የአንድነት ወገን መሪ ናቸው። በአብይ ርዕስ ሰፋ ያለ ዘገባ አለን። አሁን ዋና ዋና የዓለም ዜና እናሰማችሁ የብሪታንያ ፓርላማ የኢትዮጵያን የምርጫ ሂደትና የኤርትራን የፍልሰት ጉዳይ አስመልክቶ ውይይት አደረገ። ጥር አስራ ዘጠኝ ቀን የተካሄደ ውይይት የተባበሩት መንግስታት ድርጅት የኤርትራ የሰብአዊ መብት ልዩ መልክተኛ ለፓርላማው ንግግር ከማድረጋቸው አስቀድሞ ነው። በምዕራብ አውሮፓ ሀገሮች የፖለቲካ ጥገኝነት የሚጠይቁ ኤርትራውያን ቁጥር ባለፈው የአውሮፓውያን አመት የመጀመሪያ አስር ወራት በሶስት እጥፍ እንደጨመረ የተባበሩት መንግስታት የስደተኞች ድርጅት ይገልጻል። ይህ ሁኔታ እንዳሳሰባቸው የገለጹት የህዝብ ተወካዩ ዴቪድ ቼዲ ናቸው። የህዝባዊ ፍልሰቱን ምክንያት የብሪታንያ የህዝብ ተወካዮች ተወያይተውበታል። የፓርላማ አባላቱ ውይይቱን ያካሄዱት የተባበሩት መንግስታት በኤርትራ የሰብአዊ መብት ልዩ መልእክተኛ ሺላ ኪተሩት በለንደን ተገኝተው ለምክር ቤቱ አባላት ማብራሪያ ከመስጠታቸው አስቀድሞ ነው። የብሪታንያ ባለስልጣናት በታኅሳስ ወር ኤርትራን ጎብኝተው እንደነበረ ይታወሳል። ልኡካኑ ከአስመራ ባለስልጣናት ጋር የስደትና የፍልሰት መንስኤዎችን አስመልክቶ ውይይት አካሂደዋል። ወደ ኢትዮጵያም ተመሳሳይ ጉዞ የማድረግ እቅድ እንዳላቸው በውይይቱ ላይ አንስተዋል። የኤርትራ መንግስት ባለስልጣናት የብሔራዊ ውትድርና አገልግሎት የአስራ ስምንት ወራት ገደብ እንደሚኖረው ለብሪታንያ ልኡካን በጉብኝቱ ወቅት አረጋግጠውላቸዋል። የኢትዮጵያን ጉዳይ አስመልክቶ ደግሞ በዚህ ዓመት ግንቦት ወር ላይ የሚካሄደው የምርጫ ሂደት በተለይም ደግሞ የመገናኛ ብዙኃን ነጻነትና የፖለቲካ ተቃዋሚዎች ይዞታ የከፋ መሆኑን ገልጸዋል። በዚህ የምርጫ አመት የመገናኛ ብዙኃንና ጋዜጠኞች እንዲሁም የፖለቲካ ተቃዋሚዎች የሚደርሱባቸው ወከባና የመብት ጥሰቶች መጨመራቸውን የብሪታንያ የፓርላማ አባላት ተወያይተውባቸዋል። ባለፈው ሳምንት የሰብአዊ መብት ተሟጋች ድርጅቱ ሂማን ራይትስ ዋች በኢትዮጵያ በአሁኑ ወቅት የሚታየውን የሰብአዊ መብት ጥሰት በተለይ የመገናኛ ብዙሀን አሽቆልቁሏል ሲል አስታውቋል። በኢትዮጵያ ከአስራ ዘጠኝ በላይ ጋዜጠኞች በእስር ላይ እንደሚገኙ ድርጅቱ ባጠናቀረው መረጃ አትቷል። በኤርትራ ባለፈው ሳምንት ከእስር የተለቀቁ ስድስት ጋዜጠኞችን ሳይጨምር አስራ ስድስት ጋዜጠኞች መታሰራቸውን የመብት ድርጅቶች ያትታሉ። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር አቶ ብርሃኑ በረሀ በፖሊስ ተይዘው እንደነበር እና የታሰርኩትም የተፈታሁትም በፖለቲካ ምክንያት ነው ማለታቸውን ትናንት መዘገባችን ይታወሳል። የትግራይ ክልል የጸጥታ ክፍል ኃላፊ አቶ ሀዲሽ ዘነበ ግን አቶ ብርሃኑ በጊዜያዊ መልክ ተይዘው የነበሩት በፖሊሶች ማዘዣ ይዘው አንዲት በወንጀል የተጠረጠረችን ዜጋ ለመያዝ በሄዱበት ወቅት ለምን የሰው ቤት ታንኳኳላችሁ በሚል ረብሻ ፈጥረው ፖሊሶችን በመስደባቸውና በማንቋሸሻቸው ነው ብለዋል። አቶ ሀዲሽ አያይዘውም ፖሊሶች ወደ ቦታው የሄዱት ተጠርጣሪዋን ዜጋ ፍለጋ እንጂ አቶ ብርሃኑን ለመያዝ አልነበረም። አቶ ብርሃኑ የፈጸሙት ወንጀል ስላልነበረ የሚታደኑበት ምክንያት አልነበረም ብለዋል። ችግሩ የተፈጠረው ግን አቶ ብርሃኑ የፍለጋውን ሂደት አደናቅፈው ተፈላጊዋ ሴት እንድታመልጥ በማድረጋቸው እንደሆነ መረጃ ደርሶናል ይላሉ የጸጥታው ክፍል ኃላፊ። ጉዳዩ የተፈጸመውን ብዙ ሰዎች በተሰበሰቡበትና በተመለከቱበት ሁኔታ ነው ብለዋል አቶ ሀዲሽ ዘነባ አክለው ኢትዮጵያ አዲስ አበባን ከጅቡቲ ጋር የሚያገናኝ አዲስ የባቡር መስመር እንደ ኤሮፓውያን አቆጣጠር በ ሁለት ሺ አስራ ስድስት መጀመሪያው ላይ ልትጀም ልትከፍት መሆኑን አስታውቃለች። የባቡር መስመሮቹ ግንባታ ፕሮጀክት የአዳዲስ ኢንዱስትሪዎች ግንባታ እቅዶቿ አካል መሆኑን የኢትዮጵያ መንግስት የባቡር መስመሮች ኮርፖሬሽን ዋና ስራ አስኪያጁ አቶ ጌታቸው በትሩ ለሮይተርስ በሰጡት ቃል አስታውቀዋል። ከአዲስ አበባ ጅቡቲ የሚዘረጋው የሰባት መቶ ኪሎ ሜትር የባቡር መስመር በአራት ቢሊዮን ዶላር ወጪ በቻይና የባቡር መስመር ኢንጂነሪንግ ኮርፖሬሽን እና በቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኩባንያ እንደሚገነባ ነው ተገለጠው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2020 አመተ ምህረት ባለው ጊዜ ውስጥ የተለያዩ የሀገሪቱን አካባቢዎች የሚያገናኙ የ5000 ኪሎ ሜትሮች አዲስ አዳዲስ የባህር መስመሮችን ለመገንባት እቅድ እንዳላት ይታወቃል። የአዲስ አበባ ጅቡቲ የባቡር መስመር ጠቀም ያለው ክፍል በጥቅምት ወር እንደሚጠናቀቅና ከዚያም ተከትሎ የባቡር ጉዞዎቹ በ2016 መጀመሪያ ወቅት ላይ እንደሚጀምሩ ስራ አስኪያጁ ጨምረው አመልክተዋል። ኢትዮጵያ አዳዲስ መንገዶች፣ የሃይድሮኤሌክትሪክ ኃይል ማመንጫ ግድቦችን በሚጨምረው ግዙፍ የመሰረተ ልማት ግንባታ እቅዷ ከጅቡቲው ሌላ ሁለት አዳዲስ የባቡር መስመሮችን በመገንባት ላይ መሆኗ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአፍሪካ ሕብረት ሀያ አራተኛው የመሪዎች ጉባኤ በዚህ ሳምንት አዲስ አበባ ላይ ሲካሄድ ነገ ይከፈታል። አብይ መሪ ቃሉ ሴቶችን ለስልጣን ስለማብቃት ቢሆንም ሴቶች በተፈጥሮ ልጆችን ስለሚወልዱ ከወንዶች እኩል በፖለቲካዊ ሊሳተፉ አይችሉም ሲሉ የዚምባብዌ ፕሬዚደንት ሮበርት ሙጋቤ ተናግረዋል። ሚስተር ሙጋቤ ከቪኦኤ ስቱዲዮ ሰባት ፕሮግራም አዘጋጅ ከሳንድራ ኒያራ ለቀረበላቸው ጥያቄ በሰጡት ምላሽ ይህ የተመረኮዘውን ይህንን የተመረኮዘውን አጭር ዘገባ ሰሎሞን ክፍሌ ይዟል። በሀገሪቱ ብሔራዊ ምርጫ በሳምንቱ ማብቂያ ላይ ዳግም ከተመረጥ ኳሉ ፕሬዚደንት ሙጋቤ ሲመልሱ በሀገሪቱ የሴቶችን ጥያቄ ለመመለስ የሚበጀው በማህበረሰቡ ሴቶችን በሁሉም የውሳኔ አሰጣጥ ደረጃ ማብቃት፣ ነገር ግን ብዙ ሴቶች ቤተሰብ ማፍራት ሲጀምሩ ከፖለቲካው ዓለም ራሳቸውን ስለሚያገሉ ቀላል አይሆንም ብለዋል። የአፍሪካ ኅብረት ዓለም ዘንድሮ የቤጂንጉን የሴቶችን ጉባኤ ሃያኛ ዓመት በሚያከብርበት ወቅት ሁለት ሴቶችን ለስልጣን የማብቃት ዓመት እንዲሆን ወስኗል። ሚስተር ሙጋቤ የወቅቱ የሳድቅ ማለት የደቡባዊ አፍሪካ ልማት ማኅበረሰብ ሊቀመንበርና ሴቶችን ለስልጣን በማብቃት ጉዳይ ኮሚቴ የአፍሪካ ኅብረት ምክትል ሊቀመንበር ናቸው። ከቪኦኤ ስቱዲዮ ሰባት ፕሮግራም ዋና አዘጋጅ ሳንድራ ኔራ ላቀረበችው ጥያቄ ሲመልሱ ማለት የምፈልገው የሚቻል አይደለም ነው። ሴቶችን ከፍተኛው የሀገሪቱ የፖለቲካ መሪ ቦታ ላይ ማስቀመጥ ያስቸግራል። እኛ ልንፈልግ እንችላለን። በእርግዝናና በሚወልዱበት ወቅት ግን ረዘም ላለ ጊዜ ከሥራ ስለሚለዩ ኃላፊነት ላይ መቀመጣቸው ችግር ያመጣል። አውሮፓን ብትሄዱ ለብዙ ዓመታት የቆዩ አገሮች በምክር ቤቶቻቸው ውስጥ ብዙ እንደራሴዎች የሉም። የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከቪኦኤ ስለ ሴቶች ለስልጣን ማብቃት ለቀረበላቸው ጥያቄ ከሰጡት ምላሽ የተወሰደ ነው። ወደ ተከታዩ ዘገባ እናልፋለን። አዲስ አበባ ላይ የተሰበሰቡት ዛሬ በዋነኛነት በደቡብ ሱዳን ጉዳይ ላይ የመከሩት የኢጋድ አባል ሀገሮች መሪዎች ያለ አቋም መግለጫና ስምምነት ተበትነዋል። ቪኦኤ ያነጋገራቸው የኬንያ የውጭ ጉዳይ ሚኒስትር አሚና ሙሐመድ ግን አብዛኛው ጉዳይ ተፈቷል ብለዋል። እስክንድር ፍሬው ዝርዝሩን ይዟል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ መሪዎች ዛሬ በአዲስ አበባ ያደረጉት ስብሰባ መክፈቻም ሆነ መዝጊያ አልነበረውም። በሸራተን ሆቴል ተሰብስበው ውጤቱን ሲጠብቁ ለነበሩ ጋዜጠኞች የተነገረውም ቅዳሜ አስር ሰዓት እንዲመለሱ ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ የቀድሞ ምክትላቸው ሪያክ ማቻር በዚህ ስብሰባ የተካፈሉ ሲሆን እነሱም የሰጡት አስተያየት የለም። በደቡብ ሱዳን በሚቋቋመው የሽግግር መንግስት ውስጥ የሚኖረው የስልጣን ክፍፍል ሁለቱን ወገኖች ሳያስማማ ቆይቷል። ማን ጠቅላይ ሚኒስትር ማን ፕሬዝዳንት ይሁን የሚለው የታወቀ ቢሆንም ምን አይነት ስልጣን እንደሚኖራቸው አልተስማሙም። የመንግስቱን መዋቅር በተመለከተም አንድ ምክትል ፕሬዚዳንትና ሁለት ምክትል ጠቅላይ ሚኒስትሮች ይኑሩ የሚለው የደቡብ ሱዳን መንግስት ሐሳብ የተቃዋሚዎቹን ድጋፍ አላገኘም። ሳያስማሙ የቀጠሉትም እነዚህ ጉዳዮች መሆናቸውን የኬንያ የውጭ ጉዳይ ሚኒስትር አሚና ማሐሙድ ለቪኦኤ ተናግረዋል። በትናንትናው የሚኒስትሮች ምክር ቤት ስብሰባ ሁሉንም ነገሮች ተመልክተን ዘጠና ከመቶ የሚሆኑት ች መጠናቀቃቸውን ተረድተናል። የሚቀሩት ሁለት ዋነኛ ጉዳዮች የመንግስቱን መዋቅር እና የጸጥታ ተቋማትን ሁኔታ የተመለከቱት ናቸው። በተያያዘ ዜና የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት ታመው አዲስ አበባ ውስጥ ሆስፒታል እንደገቡ በተለያዩ የመገናኛ ብዙኃን የተሰራጨው ዜና ሀሰት ነው ሲሉ የሀገሪቱ የማስታወቂያ ሚኒስትር ተናግረዋል። ማምሻውን በስልክ ያነጋገርኳቸው ሚኒስትሩ ማይክል ማኩ ሎዌዝ የፕሬዝዳንቱን በጎ በማይመኙ አካላት የተሰራጨ መረጃ ነው ብለዋል። ትናንት ጉንፋን ይዟቸው ነበር፣ ሆስፒታል የሚያደርስ በሽታ ግን አልያዛቸውም ነው ያሉት ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምንጊዜውም የከፋ የሆነውን የኢቦላ ወረርሽኝ ስርጭት ለመቀነስ እስካሁን ሲካሄዱ የቆዩ ጥረቶች ከአሁን በኋላ ትኩረታቸው ወረርሽኙን ወደ ማጥፋት እንደሚዞር የዓለም የጤና ድርጅት ዛሬ አስታውቋል። ይህ መሆኑ ካለፈው ሰኔ ጀምሮ ወዲህ ከተመዘገበው የሳምንታዊ የቫይረሱ አዲስ ተጠቂዎች ቁጥር የአሁኑ እጅግ ቀንሶ በመገኘቱ መሆኑን አስታውቋል። በኢቦላ ክፉኛ በተጠቁት ሀገሮች ጊኒ፣ ላይቤሪያና ና ሲየራሊዮን ባለፈው ሳምንት የተመዘገቡት በቫይረሱ በአዲስ ሁኔታ የተጋለጡ ሰዎች ቁጥር በጠቅላላው 99 መሆኑን ደብሊዩ ኤችኦ የዓለሙ የጤና ድርጅት ያወጣው አዲስ ሪፖርት አመልክቷል። በሴራ ሊዮን ከ3 ከሶስት ሳምንታት በፊት 184፣ ከዚያ በቀጠለው ሳምንት 117፣ ባሳለፍነው ሳምንት ደግሞ እጅግ ቀንሶ 65 አዲስ ተያዦች መገኘታቸውን ሪፖርቱ ጠቅሷል። ባለፈው ነሐሴና መስከረም ወራት በሳምንት 300 አዳዲስ የተያዙ ሰዎች ሲመዘገቡ ሲመዘገቡ የነበሩባት ላይቤሪያ በቅርብ ጊዜም የአዲስ ተያዣ ቁጥር አሻቅቦ እንደነበር ሲታወስ ባለፈው ሳምንት አራት ብቻ አዳዲስ ተጋላጮች መገኘታቸውን ሪፖርቱ አክሎ አስታውቋል። የዓለም የጤና ድርጅት ሲናገር በጸረ ኢቦላው ምላሽ ሁለተኛ ምዕራፍ ባለስልጣናት የጸረ ኢቦላ ጣቢያዎች ግንባት የዘጠና ጸረ ኢቦላ ጣቢያዎች ግንባታ ስራዎችን አቁሞ በምትኩ የቫይረስ የቫይረሱን ተያዦች መፈለግና ማግኘት ሕክምና መስጠትና ማህበረሰቦች የሰለባዎችን ቁጥር በትክክል ማከናወናቸውን የማረጋገጥ ጥረት ላይ ያተኩራሉ ብሏል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የሐሙስ ጥር 21 ምሽት ፕሮግራማችን ነው። አሁን የ30ኛው የአፍሪካ ዋንጫ ዘገባ በሰሎሞን ክፍሌ ይቀርባል። እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ በአፍሪካ እግር ኳስ ዋንጫ ስምንቱ ለሩብ ፍጻሜው ከባዱ የጥሎ ማለፍ ውድድር ያለፉት ተለይተዋል። ከዲ ምድብ ጊኒና ማሊ እኩል ነጥብ ስላላቸው ግን አላፊው የተወሰነው በዕጣ ነው። በተረፈ አላፊዎቹን ሁሉ በስም በየምድባቸው ካስመዘገቡት ነጥብ ጋር ለመዘርዘር የኤን ምድብ በሰባት ነጥብ በመምራት በአንደኝነት ያለፈው የኮንጎ ቲም ነው አስተናጋጅ ኢኳቶሪያል ጊኒ በአምስት ነጥብ ተከትላለች። ከቢ ምድብ ቱኒዚያ በአምስት ነጥብ፣ ኮንጎ ዲሞክራቲክ ሪፑብሊክ በሶስት ነጥብ ሁለቱ አልፈዋል። ከሲ ጋናና አልጄሪያ እኩል ስድስት ስድስት ነጥብ ይዘውና በጎል ክፍያ ተበላልጠው ስምንቱን ተቀላቅለዋል። በዘንድሮ የአፍሪካ እግር ኳስ ዋንጫ ውድድር አስገራሚ ጎሎች፣ አስደንጋጭ ውድቀቶችና ማጣሪያው በእጣ የማለፍ ውሳኔ የተሰጠበት በመሆኑ ድራማውና ንትርኩ ጎልቶ የታየበት ሆኗል። እስካሁን በተካሄዱ የማጣሪያ ግጥሚያዎች አርባ አምስት ጎሎች ተመዝግበዋል። ሌላው በዘንድሮ የአፍሪካ እግር ኳስ ዋንጫ ውድድር ላይ ከዚህ ቀደም ታይቶ የማያውቅ ብዛት ያለው ቅጣት ወይም ፋውል ተመዝግቧል። ስልሳ አንድ አይቮሪኮስት ሁድ ከሲ ምድብ በሁለተኝነት ካለፈው ከአልጄሪያ ጋር ይሆናል። በሩብ ፍጻሜው የሚገናኘው ትላንት ካሜሩንን ባያሸንፍ ኖሮ እንደ አውሮፓውያን ዘመን አቆጣጠር በ1988 ዓ ም በተመሳሳይ የዕጣ መለያ ውሳኔ ወደ ሩብ ፍጻሜው ያለ ማለፍ እድል ሊገጥመው ይችል እንደነበር ታውቋል። አድማጮች ከአካባቢው አሁን ከመሸ በደረሰኝ ዜና መሰረት ከዲ ምድብ ከአይቮሪ ኮስት ጋር ወደ ሩብ ፍጻሜው የሚያልፈው ቡድን በእጣ ተለይቷል። እድለኛው የጊኒ ብሔራዊ ቲም ሆኗል። ጊኒና ማሊ በትላንቱ ጨዋታቸው እኩል አንድ ለአንድ መለያየታቸውና አይቮሪኮስት ኮስት ካሜሩንን አንድ ለዜሮ ማሸነፉ ሁሉም አራቱም በእጣ እንዲያልፉ ከመወሰን አድኗል። ጊኒ በሩብ ፍጻሜው ከጋና ጋር ይገናኛል። በዛሬው የዕጣ ወጣት ስነ ስርዓት ላይ የሁለቱም ማለት የጊኒና ማሊ ዋና አሰልጣኞች ተገኝተው ነበር። ባደረጉት ንግግርም ለወደፊቱ ከእጣ ይልቅ የተሻለ ስፖርታዊና ትክክለኛ ዘዴ ሊፈለግ ይገባል እንጂ እጣ መፍትሔ አይሆንም ሲሉ አሳስበዋል። ማሊ እውነትም እንደታየው ከሆነ በዚህ ውድድር አንዴ እንኳ አልተሸነፈችም። ጥሩ ጨዋታም ነበር ያሳየችው። ኮከብ ተጫዋቿ ኢብራሂማ ትራወሬ እንዳለው ከዕጣ ይልቅ ረቡለት አላፊውን ቡድን በፍጹም ቅጣት ምት መለየት በተቻለ ነበር። ፍጹም ቅጣት ምት ወይም ተጨማሪ ሰዓት ማከል ለሁለቱም ቡድኖች ሚዛናዊነት ያለው የመለያ ዘዴ ሊሆን በቻለ ነበር ሲልም ትራወሬ አክሏል። ማሸነፍና ማለፍ የሚገባው ቲም መለየት የሚኖርበት ሜዳ ላይ ነው ባይነው ነው፣ አስተያየቱን እጋራለሁ። ለማብቃት ዛሬና ነገ እረፍት ያደርጋሉ። ከነገ በስቲያ ቅዳሜ ሁለቱ ኮንጎዎች ኮንጎ ብራዛቪና ኮንጎ ዲሞክራቲክ ሪፐብሊክ በዚህ ሁለት ቱኒዚያ ከኢኳቶሪያል ግን ይጫወታሉ። ቅዳሜ እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ደህና ቆዩ። ሰለሞን ክፍሌን እናመሰግናለን። የዜናው ስርጭት በዚሁ ሲጠናቀቅ፣ ወደ ምሽቱ አብይ ርዕስ በቀጥታ እናልፍና በአንድነት ለዲሞክራሲና ለፍትህ እንዲሁም መላ ኢትዮጵያ አንድነት ፓርቲዎች ውስጥ አለ ያለውን አለመግባባት ተከትሎ ለፓርቲዎቹ ቀነ ገደብ የቆረጠው ብሔራዊ ምርጫ ቦርድ ዛሬ ውሳኔ ሰጥቷል። ውሳኔውን ያሳወቁት የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። መለስካቸው አመሀ በጋዜጣዊ መግለጫው ላይ ተገኝቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ አመሻሹ ላይ በሄልተን ሆቴል በጠራው ጋዜጣዊ መግለጫ ላይ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና እንዳስታወቁት ቦርዱ በሁለቱ ፓርቲዎች የበላይ አመራር አባላት ፈጥረውታል ያለውን መከፋፈል በጠረጴዛ ዙሪያ እንዲፈቱ ያደረገው ጥረት አልተሳካም። ስለሆነም ዛሬ አስቸኳይ ስብሰባ አድርጎ የሁለቱን ፓርቲዎች ጉዳይ በጥልቀት መረመርኩ ካለ በኋላ ከውሳኔ እንደደረሰ ገልጸዋል። የቦርዱን ውሳኔ በንባብ ያሰሙት የቦርዱ ጽፈት ቤት ዋና ኃላፊና የቦርዱ ጸሐፊ አቶ ነጋ ዱፊሳ በመጀመሪያ በእናቶ በላይ ፈቃዱ በኩል በቦርዱ መግለጫ አባባል ማለት ነው የተፈጸሙ ናቸው ያላቸውን ዋና ዋና የሕግ ጥሰቶች የእናቶ ትዕግሥቱ አወሉን ሕጋዊነት ዘርዝረዋል። ከዚህም በመነሳት ቦርዱ አንድነትን በተመለከተ የወሰነውን ውሳኔ አሰምተዋል። የእናቶ በላይ ፈቃዱ ቡድን ያካሄዱት የአመራር ምርጫ ከፓርቲ መተዳደሪያ ደንብ እና ከምርጫ ሕጉ ድንጋጌ ውጪ በመሆኑ እውቅና እንደማይሰጠው በሌላ በኩል በእነ አቶ ትዕግሥቱ አወሉ ቡድን በቀን 16 የተደረገው ጠቅላላ ጉባኤ በቦርዱ ዕውቅና ተሰጥቶታል። በመሆኑም ቦርዱ የእነ አቶ ትዕግሥቱ አወሉ ቡድን ፓርቲውን በመምራት ወደ ምርጫው እንዲገቡ ውሳኔ አስተላልፏል። ይህን ውሳኔ በተመለከተ ቦርዱ የእነ አቶ በላይ ፈቃዱ ቡድን ብሎ በሰየመው የአንድነት ለዴሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ ግርማ ሰይፉ የቦርዱ ውሳኔ ፖለቲካዊ ነው ብለዋል። ምንም አዲስ አይደለም። የፖለቲካ ውሳኔ ነው እና ባለፈው ቅዳሜ ከምክር ቤቶች ሰዎች ጋር ስብሰባ ላይ የነበርንና ነግሬያቸዋለሁ። የፖለቲካ ውሳኔ ስለሆነ ምርጫ ቦርድ ራሱ ሊቀይረው ሂዘ የማይችለው እንደሆነ ነገራቸው ነበር እና በእርግጥም የፖለቲካ ውሳኔ ነው እና የፖለቲካ ውሳኔ ሲወሰንብህ እንግዲህ መቀበል ነው፣ ሌላ ምን ታደርጋለህ? ይህ የፖለቲካ ውሳኔ ነው ሲሉ ምን ማለት ነው? ያብራሩልኛል። የፖለቲካ ውሳኔ ነው ማለት በመጀመሪያ ደረጃ እኔ አሁን ልክ ዛሬ ይህንን ውሳኔ ሲሰማ ከዚህ ያለኝ የሽግግር መንግስት ሲቋቋም ኢህአፓላ ለማስገባት የሄዱበት መስመር አለ እና በኋላም ኦነግን ለማስወጣት የሄዱበት መስመር አለ። አሁን ደግሞ አንድነትን ከዚህ መስመር ለማስወጣት የሄዱበት መንገድ ምን ጊዜም ቻሌንጅ የሚያደርጋቸው የሚሰሩት ነገር ካለ በማንኛውም አይነት ሁኔታ የፈለጉትን አይነት ስህተት ሰርተው ለማስወጣት ዝግጁ እንደሆኑ የሚያሳይ ነው። ምንም ጥርጥር የሌለው የፖለቲካ ውሳኔ ነው። አንድም የህግም መሰረት የለውም፣ የአሰራርም መሰረት የለውም። እንግዲህ ደግሞ አፈጻጸሙን እንዴት እንደሚያደርጉት ደግሞ እናያለን። እንግዲህ አፈጻጸሙ ማለት ምርጫ ቦርድ ደብዳቤ ጽፎ ለመንግስቱ አስረክቡ ይላል ወይስ ደግሞ አዲስ ነገር ይፈለስፋሉ? እንግዲህ ነገ ተነገ ወዲያ የምናየው ነው የሚሆን። ለማንኛውም ግን ኢህአዴግ የወሰነው ነገር አንድነት በኢትዮጵያ ፖለቲካ ውስጥ ቦታ እንዳይኖረው ነው። ግን የአንድነት ሰዎች በኢትዮጵያ ፖለቲካ ውስጥ እንድንኖር የፈቀደልንም ድሮ ኢህአዴግ ስላልነበረ በኢትዮጵያ ፖለቲካ ውስጥ እንዴት እንደምንኖር ደግሞ የምንወስኑ እኛ ራሳችን ብቻ ለን የምንሆነው በመላ ኢትዮጵያ አንድነት ድርጅት ተፈጥሯል። በተባለው ክፍፍል አኳያም በአቶ ማሙሸት አማረ የሚመራ ያለውን ቡድን የተላለፋቸውን ህጎችና ድንቦች የእነ አቶ አበባው መሐሪ ቡድንን ህጋዊነት የቦርዱ ጸሐፊ ከዘረዘሩ በኋላ ቦርዱ የደረሰበትን ውሳኔ በንባብ አሰምተዋል። ፓርቲው በሁለት ቡድን የተከፈለ ስለመሆኑ ከእነዚህ ቡድኖች ውስጥ ደግሞ የነ አቶ ማሙሸት አማረ ቡድን ከላይ በዝርዝር እንደተገለጸው ራሳቸውም ለመመረጥ በውስጥ ደንባቸው መሰረት መስፈርቱን የማ ሉ ከመሆኑ በላይ የጠቅላላ ጉባኤ ሂደት በአጠቃላይ እና የአመራር ምርጫ ሂደቱ በተለይ በርካታ የፓርቲው ደንብና የምርጫ ህጉን ድንጋጌዎች የጣሱ በመሆኑ እውቅና ሊሰጣቸው እንደማይገባ ቦርዱ ወስኗል። በአሁኑ ጊዜ የመኢአድ ሊቀመንበር አቶ ማሙሸት አማረ ያላቸው አቋምም ከአቶ ግርማ ሰይፉ ጋር ተመሳሳይ ነው። የቦርዱ ውሳኔ ፖለቲካዊ ነው ይሉታል። ሁሉ እንግዲህ አድሎኝነቱን በደንብ አረጋግጧል። አንደኛ የአቶ አበባው ፕሬዚዳንትነት በራሱ በቦርዱ ከዛሬ ሁለት አመት በፊት ውድቅ መሆኑ ይታወቃል። ስለዚህ አሁን ይሄ የሚደረገው ነገር ሆን ተብሎ የፖለቲካ ውሳኔ መሆኑን ነው እኛ የምናውቀው። ጉዳዩን በፍርድ ቤት ተይዘዋል። ስለዚህ በፍርድ ቤት ደግሞ የምናየው ነው የሚሆነው። ቦርዱ አድሎኛ እጅግ እጅግ ሲበዛ አድሎኛ እንደሆነ ያረጋገጠበት ነው የሚሆነው የፖለቲካ ውሳኔ ነው ሲሉ ማለት ሆነ የፖለቲካ ውሳኔ ነው የሆነው። በህግ በህግ ምንም አይነት ስህተት የለም። ይሄ ሆን ተብሎ ገዢው ፓርቲ ቦርዱን አዞ የተፈጸመ ነገር ስለሆነ ምንም በህግ ድጋፍ የለውም። ምንም ስህተት የለብንም። ጠቅላላ ጉባኤውም አስቸኳይ ሁለት ጊዜ የተጠራውም አቶ አበባው ህጋዊ አይደለህምና አንተን በፕሬዝዳንትነት አናቀህም በሚል ስለነበረ ዛሬ ፕሬዝዳንትነት ሊል የሚችልበት ምንም የህግ መሰረት የለውም። ታንኪ ዩ በመጨረሻም የቦርዱን አጠቃላይ ውሳኔ አቶ ነጋዱ ፊሳ እንዲህ ገልጸውታል። አቶ አበባ መሀሪ የተመረጠበት አግባብ ፓርቲውን ደንብ ባከበረ መልኩ በመሆኑ የእርሳቸውን የምርጫ ሂደትም ሆነ የተመረጡበት የጠቅላላ ጉባኤ ውጤት ሪፖርት በቦርዱ ዕቁና ተሰጥቶታል። የሁለቱ ፓርቲዎች ጉዳይ ሲጠቃለል ቦርዱ ጥር 21 2007 ዓ.ም በዛሬው ዕለት ማለት ነው ባካሄደው 005 2007 አስቸኳይ ስብሰባ አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት እነ አቶ ትግስቱ አወሉና የመላ ኢትዮጵያውያን አንድነት ድርጅት መኢአድ በተመለከተ ደግሞ እነ አቶ አበባ መሀሪ ፓርቲውን በመምራት ወደ ምርጫው እንዲገቡ ወስኗል። በመግለጫው መጨረሻ ለጋዜጠኞች በተሰጠው አንድ የጥያቄ ድል መሰረት አንድነት የዴሞክራሲና ለፍትህ ፓርቲን ለመምራት እውቅና ከቦርዱ የተሰጠው የአቶ ትዕግስቱ አወሉ ቡድን ጠቅላላ ጉባኤ ሲያካሄድ የጉባኤ አባላት ቦርዱ ቀደም ብሎ የሚያውቃቸው የአንድነት የጉባኤ አባላት መሆናቸው እንዲያረጋግጥ ጥያቄ ቀርቦ የነበረ ቢሆንም የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና የሰጡት መልስ ለየት ያለ ነበረ። በመጀመሪያ ደረጃ የፓርቲ ውልና መቀጠል አለበት የለበትም፣ አለበት ካለ ግን የሁለቱ ግድፈቶች በማመዛዘን አነስተኛ ግድፈት ያለው ከቦርዱ ጋር ጤናማ ግንኙነት እያደረገ የሚሄደው ቦርዱ ትዕዛዝ ሲሰጥ ለቦርዱ ትዕዛዝ ምላሽ የሚሰጥ ቦርዱን የሚያከብር ቦርዱ ገለልተኛነቱን የሚቀበል በዛ አንጻር ነው እንጂ ግድፈቶች የሉም ማለት አይደለም፣ በሁለቱም በኩል ቦርዱ። ሰማያዊ ፓርቲን በተመለከተ ስለደረሰበት ውሳኔ በዚህ መግለጫው ላይ ያለው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን። አድማጮቻችን፣ በነገራችን ላይ ነገ አርብ ምሽት በጥያቄው መልስ ፕሮግራም የምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ኃላፊ አቶ ነጋ ዱፊሳ ቀርበው የአድማጮችን ጥያቄ እንደሚያስተናግዱ ከወዲሁ እናስተዋውሳችኋለን። የመጽሔት ክፍለ ጊዜን እናስከትላለን። አሁን አብራችሁን ቆዩ። ኢቦላን ተቆጣጥረነዋል፣ ነገር ግን ሙሉ በሙሉ አላጠፋ ነውም ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ኤራስተስ ሙዌንቻ ተናገሩ። ለመደበኛ ጉባኤ አዲስ አበባ የሚገኙት የአፍሪካ መሪዎች በኢቦላ ላይ ደግሞ ልዩ ስብሰባ እንደሚያደርጉ ይጠበቃል። እስክንድር ፍሬው ተከታዩ ልኳል። ነገ ጠዋት በአፍሪካ ህብረት የመሰብሰቢያ አዳራሽ በሚጀመረው የመሪዎች ጉባኤ ላይ ለመገኘት ርዕሳነ ብሔራትና የመንግስታት መሪዎች አዲስ አበባ መግባት ጀምረዋል። ለጉባኤው መንደርደሪያ የሚሆኑ ስብሰባዎች እየተካሄዱ ጋዜጣዊ መግለጫዎች እየተሰጡም ይገኛሉ። የአፍሪካ ህብረት ኮሚሽን ሁለተኛ ሰው የሆኑት ምክትል ሊቀመንበሩ ኢራሰስ ሙየንቻ የሰጡት መግለጫ ይጠቀሳል። የአፍሪካ መሪዎች ከዋናው ጉባኤ በተጨማሪ በኢቦላ ላይ ያተኮረና ጉዳዩ የሚመለከታቸው ወገኖች የሚገኙበት ሌላ ስብሰባ እንደሚያደርጉ ሙየንቻ ጠቁመዋል። ወደኋላ ተመልሰው በአመቱ ያጋጠሙ ፈተናዎችን እና የተገኙ ውጤቶችን በመገምገምም ኢቦላ ዋነኛው ፈተና እንደነበር አስታውሰዋል። ምክትል ሊቀመንበሩ ኢቦላን ለመመከት በአጋሮቻችን በመታገስ ጭምር እንደ አህጉር ተንቀሳቅሰናል ያሉት ምክትል ሊቀመንበሩ ከፍተኛ ውጤት መገኘቱንም ጠቁመዋል። ኢቦላን መቆጣጠር መቻላችንን ስታውቁ ሁላችሁም ደስተኛ የምትሆኑ ይመስለኛል። ነገር ግን ፈጽሞ አስወግደነዋል ብለን መናገር ከምንችልበት ደረጃ ላይ አልደረስንም። ስለዚህ ቀሪ ተግባራት ይኖሩናል። ሆኖም የመቆጣጠሩ ዋና ሥራ በጣም ተሳክቷል። ኢቦላን የመቆጣጠሩ ሂደት የተለያዩ ትምህርቶች የተገኙበት ጭምር እንደነበርም የአፍሪካ ሕብረቱ ምክትል ሊቀመንበር ገልጸዋል። ዋናው ላተኩርበት የሚፈልገው ነጥብ ኢቦላ በማህበራዊ እና በጤና ዘርፉ መዋለን ዋይ እንድናፈስ አነሳስቶናል። እንደ ትምህርት ከተገኘው ነገር በመነሳት ልናደርግ ከወሰናቸው ነገሮች መካከል እንደዚህ አይነት ወረሽኞች ሲነሱ በፍጥነት እንድንንቀሳቀስ ዝግጁ የሚያደርጉን ስልቶችን መቅረጽ ነው። በዚህ ጉባኤ ውይይት እየተደረገባቸው ካሉ ነጥቦች አንዱ የበሽታ መከላከያ ማዕከል የሚያስፈልገን መሆኑ ነው። ኢቦላን ከመመከት አንጻር አበረታች ውጤት እየተገኘ መሆኑን የተቀበሉት አንዳንድ የሲቪክ ማህበራት ግን የአፍሪካ ሀገራት የገቡትን ቃል እንዲያከብሩ አሳስበዋል። ከእነዚሁ ማህበራት አንዱ የሆነው ዋን የተሰኘው የሲቪክ ድርጅት ኃላፊዎች ይህንኑ ያንጸባረቁት የድርጅቱ የአፍሪካ ዳይሬክተር ዶክተር ሲፎ ሞዮ ለጋዜጠኞች ሲናገሩ አንዳንድ ሀገራት የገቡትን የገንዘብ አስተዋጽኦ ተግባራዊ እያደረጉ አይደለም ብለዋል ቃል በተገባውና በተሰጠው ገንዘብ መካከል ከፍተኛ ልዩነት አለ የገቡትን ቃል የፈጸሙት ጥቂት ሀገራት ብቻ ናቸው ኢቦላ እየቀነሰ ቢመጣም ጨርሶ እስካላጠፋ ነውና የቫይረሱ በፍጥነት የመዛመት ሁኔታ እስኪወገድ ድረስ ከባድ ስራ እንደሚጠብቀን ማወቅ አለብን። የአፍሪካ መሪዎች ስለ ኢቦላ በሚያደርጉት ስብሰባ ይህንን የገንዘብ አቅርቦች ጨምሮ በልዩ ልዩ ጉዳዮች ላይ እንደሚመክሩ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስንሻገር ያለፈው የአውሮፓውያን 2014 ዓመተ ምህረት በተለይ በአፍሪካ ከታየው የሰብአዊ መብት አያያዝ አንጻር ሁከት የበዛበት ዓመት ሆኖ አልፏል ይላል ሂዩማን ራይትስ ዋች ዛሬ ይፋ ባደረገው ዓመታዊ ሪፖርቱ አንጃ ለይተው የተካሄዱ ብጥብጦችና የዓለም የመብት ድርጅት በመንግስት ኃይሎች የተፈጸሙ ያላቸው በደሎች ባለፈው ዓመት ለተዘገቡ በርካታ ግጭቶች መንስኤ ሆነዋል በአፍሪካ ህብረት ጉባኤ ዋዜማ ይፋ የተደረገው ይህ አመታዊ የአፍሪቃ ሀገሮች የሰብአዊ መብት አያያዝ ሪፖርት አክሎ እንዳመለከተው የአፍሪቃ መሪዎች በጥናቱ ለተዘረዘሩት እንግልቶች ማብቂያ ለማበጀት በሚደረገው ጥረት በእጅጉ አዝጋሚ አሊያም ፈቃደኝነት የጎደላቸው ሆነው ታይተዋል ይላል የአሜሪካ ድምጿ አኒታ ፓወል ከጆሀንስበርግ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርበዋል ዩማን ራይትስ ዋች አመታዊውን የሀገሮቹን የሰብአዊ መብት አያያዝ ሪፖርት ይፋ ሲያደርግ የአፍሪቃ ርዕሰ ብሔራት በኢትዮጵያ ለሚያካሄዱት አመታዊ ጉባኤያቸው አዲስ አበባ ላይ እየተሰባሰቡ ናቸው። ሪፖርቱ በምዕራብ አፍሪቃ የተከሰተው የኢቦላ ወረርሽኝ፣ በዘግናይ ምግባሮቹ እየገነነ የመጣው የናይጄሪያ የጽንፈኛ ቡድን ቦኮ ሀራምና እንዲሁም በተለያዩ የአፍሪቃ ሀገሮች የሚታዩ ግጭቶችና ያለ መረጋጋትን የመሳሰሉ የህብረቱን ጉባኤ ዋና ዋና የመወያያ ርዕሶችም እያስተጋባ ነው። ይሁን እንጂ እንደ ዓለሙ የመብት ድርጅት አጥኚዎች አስተያየት አንድ ቁልፍ ጉዳይ ግን ከጉባኤው የመነጋገሪያ አጀንዳ ጎሏል። የአፍሪካ ሀገሮችን የሰብአዊ መብት አያያዝ ለማሻሻል የሚያግዝ ጠንካራ የፖለቲካ ፈቃደኝነት። ዴዋ ማቪንጋ በሂውማን ራይትስ ዋች የደቡባዊ አፍሪቃ እና የዝምባብዌ ጉዳዮች ከፍተኛ አጥኚ ናቸው። ዮሃንስበርግ ላይ ድርጅታቸው ሪፖርቱን ይፋ ባደረገበት በዚህ ስነ ስርዓት ተገኝተው አስተያየት ሰጥተዋል we የአፍሪካ ህብረት ከዚህ የተሻለ መስራት ይችላል የሚል ጠንካራ እምነት አለን። በርካታ ሰብአዊ መብት ጉዳዮችን አስመልክቶ የሰጧቸው ምላሾች አዝጋሚና ደካማ ሆነው ታይተዋል። በተለያዩ ጊዜያት በተደጋጋሚ የራሱን አባላት የሚከላከለው የአፍሪካ ህብረት በስልጣን ላይ ያሉ የሀገር መሪዎችንና ከፍተኛ ባለስልጣናትን ያለመከሰስ መብት የሚያጎናጽፍ ደንብ ባለፈው የአውሮፓውያን ሁለት ሺ አስራ አራት አመተ ምህረት በድምፅ አጽድቋል። አጉራዊው ድርጅት በተጨማሪም የቀድሞውን የሊቢያውን መሪ ሙአመር ጋዳፊን፣ የኢኳቶሪያል ጊኒውን ቴዎዶር ኦብያንግንና ቀጣዩን የአፍሪካ ህብረት መሪ የዚምባብዌውን ሮበርት ሙጋቤን የመሳሰሉ እጅግ ዘግናኝ በተባሉ መጠነ ሰፊ የመብት ጥሰቶች የተወነጀሉና አሁንም የሚወነጀሉ በርካታ መሪዎች በተለያዩ ጊዜያት አፍሪካን የመምራት ፕሬዚዳንታዊ ስልጣን አጎናጽፏል። አሽሊንግ ሬዲ የሂዩማን ራይትስ ዋች ከፍተኛ የህግ አማካሪ ናቸው። የአፍሪካ ህብረት በአህጉሪቱ ያለውን የከፋ የሰብአዊ መብት አያያዝ ከመሠረቱ መለወጥ የሚያስችል አቅም ባለቤት ብቻ ሳይሆን እርምጃው ሊጠይቅ የሚችለው ጥንካሬና የሰው ኃይልም አለው ባይ ናቸው። They absolutely could make a difference. I mean the resolution to which you refer is absolutely unacceptable. The idea that leaders in their self interest are going to try to create some immunity, it's no longer acceptable in an era where we have the international criminal court, the first sitting permanent ዓለም አቀፍ የወንጀል ችሎት ባለበት የአፍሪካውያን ችሎቶች በተቋቋሙበት ዘመን ተቀባይነት ሊኖረው የማይገባ ውጥ ነው። እያወራን ያለነው በሰብአዊ ፍጡር ላይ ስለተፈጸሙ ወንጀሎች፣ የጦር ወንጀሎችና በሰው ላይ ስለደረሰ የከፋ እንግልትና ስቃይ ነው። ስለዚህም የአፍሪቃ ህብረት የአጭር ጊዜ ፖለቲካ ፍላጎቱን ወደ ጎን አስቀምጦ የመላውን የሀገሪቱን ህዝቦች ፍላጎት ማየት ከፈቀደ ሁኔታዎቹን ለማሻሻልና ለመለወጥ የሚያስችሉ መሳሪያዎች ከእጁ ይገኛሉ። መጠነኛም ቢሆኑ የሰብአዊ መብት አያያዝን የተመለከቱ የተገኙ እመርታዎች መኖራቸውን የጠቆሙት ሪዲ አክለውም የቻዱን የቀድሞ አምባገነን ሂሴኔ ሀብሬን ጉዳይ ለማየት ህብረቱ በሴኔጋል ያቋቋመውን ችሎት ከዋነኞቹ አንዱ ነው ብለዋል። በብዙ የአፍሪካ ሀገሮች በተለይም ደግሞ በጥናቱ ጠንከር ያሉት ትችቶች በሚቀርብባቸው ነቀፌታ የሚሰነዘርበት መሆኑን የተናገረው ሂማን ራይትስ ዋች መንግስታቱ የቡድኑን ሪፖርት የማይስማሙባቸውን ምክንያቶች እንዲያቀርቡ በተደጋጋሚ ቢጠየቁም ግን እንዳልተሳካላቸው የህግ አማካሪዋ አስረድተዋል። አድማጮች የሐሙስ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። በስቱዲዮ ቴክኒሽያናችን ኦድሬስ ሪግስ። ፕሮግራሙን የሚመራልን ንጉሱ ታምሬ ነው። የምናስተናግዳችሁ ደግሞ ከሰለሞን አባተ ጋር፣ እኔም ቆንጅታዬ እዚህ ቁጭ ብዬ እያስተናገድኩ ነው። ከስልክ አስተያየቶቻችሁ ጥቂቱን እናሰማ። አድማጮች ውስጥ አንዱ ሰውዬ እርጉዟ ሴትዮ ኢህአዴግ እንደሚደበድብ እያወቀች ለምን ሰላማዊ ሰልፍ ሄደች ነው። ይች ሴትዮ እንዲያውም የሄደችው ላልወለደችው ልጇ ጭምር ነው ለራሷ ብቻ ሳይሆን እንዲያምውም አደንቃታለሁ፣ ከእኛ የበለጠ። ምክንያቱም የኢህአዴግን ዱላ ኢህአዴግ መርጦ እንደማይመታ እያወቀች መሄዷ ጀግና አላት። እንዳው ግን አንተ ግን ያለህበት አገር አሜሪካ ከሆነ በእውነት እኔ ተሳሳሌ፣ እንዲያው መኖርማ አይገባህም። ዜ ባይ ምክንያቱም እንዲያ አስተያየት ይኖርሃል። በመጀመሪያ ኢህአዴግ የሚከፍለው ከህዝብ በመጣ ገንዘብ ነው። ይሄ ፖሊስ የህዝብ ነው። እንዴት እንዴት አንድ ሰው ሰላማዊ ህዝብ ህዝብ ሰው ስለወጣ መደብደብ አለበት ብሎ ይወስናል። እንዲህ አይነት ወታደር ነው እንግዲህ ሀገር ቤት የሚደበድበው ማለት ነው። ይሄ ሰውዬ ወታደር ቢሆን ከመግደልም አይመለስም ማለት ነው። በመጀመሪያ መብቷ ነው፣ ኢትዮጵያዊ ናት። እንኳንስ ሰላማዊ ሰልፍ ቀርቶ ኡኡ ብላ ቤተ መንግስት መግባት ትችላለች፣ እንደ አንድ ኢትዮጵያዊ። ቃራ ስጥልን ቢዎች እንደምን አላችሁ? አዳነ ባላለም አንድ አድማጭ አንድ ነገር ሲናገሩ ሰምቻለኝ የኢህአዴግ ደጋፊ ናቸው። አንድ ሴት እርጉዝ የሰባት ወር እርጉዝ ሆና ምን ልታደርግ ወደ ሰልፍ መጣች ስል ሰምቻለሁ። እንኳን የሰባት ወር እርጉዝ አይደለም ነጻነቷ ለማስመለስ የዘጠኝ ወር እርጉዝ ብትሆን መምጣት ትችላለች። መምጣቷ አይደለም ዋናው የኢህአዴግ ወታደሮች የሚያደርጉት ጭፍጨፋ ነው። ከዚህ በፊት የአስር አመት ልጅ ደብተርና እስክሪብቶ ይዞ ሲመጣ በጥይት ተደብድቦ አልተገደለም ወይ? የኢህአዴግ ወታደሮች ይህንን አያደርጉም ይህንን አይሰሩም ብለው የሚናገሩት እስቲ ይህንንም ለእሳቸው ብትጠይቁልኝ፣ አመሰግናለሁ። ጤና ይስጥልኝ መላው የቪኦኤ ሬዲዮ ታቢያ አቅራቢዎች፣ በአጠቃላይ አስተያየት ለመስጠት የተነሳሳሁበት ዋነኛው ምክንያት ፕሮግራማችሁ ዕለት አንድ ወንድማችን ኢትዮጵያ ውስጥ የተደረገውን ሰላማዊ ሰልፍ አንድ ነፍሰ ጡር እንዴት እረገጣለች እንዴት ትመታለች ተብሎ የተደረገው ሪፖርት ፖለቲካን ለማስፋፋት የተደረገ ነው ብለው የገመቱት ይመስለኛል። አንተ ርሰውም ምን ልትሰራ ወጣች እርጉዝ ከሆነች ከሆነ ኢሕአዴግን ማታል እየተባለ ብለዋል። ወንድም ያው ነጻነት እኮ እንዲህ ዝም ብሎ የሚገኝ ተራ ነገር አይደለም አይደለም የሰባት ወር እርጉዝ አንድ ቀን ለመውለድ የቀራት ሴት እንኳን ወታ የምትታገለው ነጻነትን በዱላ ሳይሆን በመሳሪያ የሚፋለሙት ነጻነትን ለማግኘት እኮ መስዋዕትነት ክብር የሆነውን ሕይወትን የሚለገፍበት እንደሆነ መረዳት ተሳኖት እንዴ? አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ተዘዋዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን አሁን ወደ ሁለተኛው አጋማሽ ፕሮግራሞቻችን ከመሻገራችን በፊት ለአድማጮቻችን የሙዚቃ እረፍት ጋብዥ እያለኝ ነው። ንጉሱ ታምሬ ፕሮዱሰራችን ፀሐዬ ዮሐንስን መርጫ አለሁ ብሏል። እንሆ I'm

Watch oh, yeah, mm -hmm. you አድማጮች አሁን የማጠቃለያ ማለት የዋ የምሽቱን ዋና ዋና ዜናዎች እናሰማለን። የብሪታንያ ፓርላማ የኢትዮጵያን የምርጫ ሂደትና የኤርትራን የፍልሰት ጉዳይ አስመልክቶ ውይይት አካሂዷል። ውይይቱ የተባበሩት መንግስታት ድርጅት የኤርትራ የሰብአዊ መብት ልዩ መልእክተኛ ለፓርላማው ንግግር ከማድረጋቸው አስቀድሞ ነው። የዓለም መንግስታት የጸጥታ እርምጃዎችን ማፋፋም በሚል ስም የሰብአዊ መብት ከበሬታን መስዋዕት ማድረጋቸው እጅጉን የከፋ ስህተት ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሁማን ራይትስ ዋች አስገነዘበ። ድርጅቱ ባወጣው ዓለም አቀፍ የሰብአዊ መብት ግምገማ ሪፖርቱ ሰብአዊ መብት ጥሰትን በጸጥታ ስጋት ከሚያሳብቡ ሀገሮች መካከል ናይጄሪያ፣ ኢራቅ፣ እስራኤል፣ ሶሪያና ዩናይትድ ስቴትስ ይገኙባቸዋል ብሏል። የሁማን ራይትስ ዋች ዋና ስራ አስኪያጅ ኬኔት ሮት ሲናገሩ ጸጥታን ማጥበቅ በተለያዩ ወገኖች መካከል መተማመንን እየሸረሸረ፣ ውጥረትን እያባባሰ አሉታዊ ውጤት ሊያመጣ ይችላል ብለዋል። አንዳንድ መንግስታት ሰብአዊ መብቶችን የፖለቲካ ተግባር አቅጣጫ ጠቋሚ መሰረታዊ መሳሪያ ሳይሆን ሰብአዊ መብት በደህና ቀን የሚንደላቀቁበት አድርገው የመመልከት ስህተት ይፈጽማሉ ብለዋል። የሁማን ራይትስ ዋች ዋና ስራ አስኪያጅ በዓለም ዙሪያ የፖሊሲ አውጪዎች ሰብአዊ መብቶችን የድርጊት መገደቢያ ልጓም ከቀውስና ከትርምስ መውጫ መንገድ የሚጠቁም የሞራል ምሪት አድርገው መመልከቱን ይመርጣሉ ሲሉም የሁማን ራይትስ ዋች ዋና ስራ አስኪያጁ አክለው አስገንዝበዋል። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው። አሁን ሳምንታዊው እሰጥ አገባ። የሰጣ ገባ ፕሮግራም አዘጋጅ አሉላ ከበደ እዚህ ስቱዲዮ ይገኛል። አሉላ ፕሮግራምህን አስተዋውቀት ጀምር። መልካም ቆንጅታ አመሰግናለሁ። ባለፈው ሳምንት የጀመርነው በኢትዮጵያ መገናኛ ብዙሃን ይዞታ ላይ ያተኮረ የሁለት ወገን አስተያየት የተንጸባረቀበት ክርክር ነው። እንደ ወትሮ ሁሉ ሁለቱም ጠንከር ብለው ሀሳባቸውን ያቀርባሉ። የኢትዮጵያ መገናኛ ብዙሃን ዛሬም ጠንካራ የመንግስት ቁጥጥር ምዳፍ የተጫነው ነው። በዚህም በርካታ ጋዜጠኞች ራሳቸውን በራሳቸው እስከመገደብ ደርሰዋል ሲል ይንደረደራል፣ ዓለም አቀፋው የሰባዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች በቅርቡ ይፋ ባደረገው ዓመታዊ ዘገባው። ይህንንም እንመለከታለን። ሁለት እንግዶች ናቸው የጋበዝ ናቸው። አቶ መስፍን ነጋሽ በአሁኑ ወቅት በስቶክሆልም ስዊድን ከተማ ነዋሪ ሆነው የቀድሞ አዲስ ነገር ጋዜጣ ዋና አዘጋጅ ሲሆን፣ በምስራቅ ዩናይት ስቴትስዊ የፔንስልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋይ አረፈ ደግሞ በዓለም አቀፍ ግጭቶች አፈታት በጥናት መስክ የተፈጠኑ፣ ቀደም ሲል በኢሚግሬሽን ጉዳይ ዙሪያ በተሰማራ መንግስታዊ ያልሆነ ድርጅት ያገለገሉና በአሁኑ ወቅት በግል የተሰማሩ ናቸው። እንግዲህ እነኚህ ሁለቱ እንግዶቻችን መሰረታዊውን የኢትዮጵያን የዛሬ መገናኛ ብዙሀን ይዞታ ከተመለከቱ የሚመቱበት ዝርዝር ወደሚመለከተው ክርክር ነው የምንገባው። ካቆምንበት ነው የምንጀምረው ምላሽ እርስ ያነሱትን ሀሳብ ተንተርሰው አቶ መስፍን በአንድ በኩል በ80 እና በ20 በመቶ ብቻ የተከፈለው የከተማው ብቻ ወይም የሃያ በመቶ ጉዳይ ብቻ አይደለም። ሰማኒያ በመቶ አጠቃላይ ኢትዮጵያን የሚመለከት ነው። ራሱን በየትኛውም ስፍራ በነጻነት ሀሳቡን የመግለጽ እድሉ ተገድተዋል ተገድበዋል ነው የሚሉት አቶ መስፍን። ይሄ እንግዲህ ምላሽ የሚያስፈልግበት መልኩ ምንድነው? ቀደም ሲል እኔም ስናገር ይህንን አጥቻው አይደለም ማለት የሀሳብን ከመግለጽ አንጻር አደለም የሰማንያና የሀያ ከመቶ የተነሳው፣ በአጠቃላይ እኔ የገለጽኩት ነገር ቢኖር ምንድን ነው ያው ርዕሱ እንደ በርዕሱ ላይ እንደተጠቀሰው ስለ መገናኛ ብዙሃን ስለ ነበረ ነው እንጂ ሀሳብን መግለጽ በከተማ በገጠር ተብሎ የሚገታ ነገር አይደለም። እንደዛም ብዬ አይደለም የተናገርኩት። እዚህ ላይ ያው ማስተካከያ እንዳንጸባረቀው ብዬ ነው። አቶ መስፍን ባቀረቡ መከራከሪያ ነጻ የመገናኛ ብዙኃን የማግኘት እድላቸውም ያንኑ ያህል ተገድበዋል። እንዲያውም በእነሱ ቋንቋ፣ በአካባቢያቸው ሁኔታ ማቅረብ የሚችል በግል የሚሰሩ የመገናኛ ብዙኃን አለመኖራቸው ከችግሮቹ አንዱ ነው ብለዋል። እዚህ ላይ የሚሰጠው አስተያየት የሀገሪቱ አንድምታን በሚመለከት ከተመለከት ነው ለምሳሌ የኛ ከባህላችን ጋር እንግዲህ የፍሪደም ኦፍ ኤክስፕሬሽን ከካልቸራል ኖርሙ ጋራ አብሮ የሚሄድበት ሁኔታም አለ። መንግስት በወቅቱ አንዳንድ ነገሮችን አገናዝቦ ማለት ነው እንደዚህ አይነቱ ሚዲያ በዚህ አይነቱ ቦታ ላይ ሊፈቀድ ይችላል አይችልም የሚለውን በአጠቃላይ ያው መንግስት የሚዲያ ላይሰንሲንጉ ላይ ጠበቅ ያለ አቋም ነው ያለው። እንግዲህ ያ በሂደት መስተካከል ያለበት እና ሁልጊዜም ቢሆን ለምን አይደረግም እየተባለ በጥያቄ መልክ መነሳት ያለበት ነገር ነው። ከዛ ውጭ ግን አንዳንድ ጊዜ ማስተዋል ደግሞ ያለብን ነገር ምንድን ነው? እኛ አሁን በሬዲዮም ስርጭትም ቢሆን በሌላም በሌላም ህትመቶች ቢሆን ካየ ነው የእኛን ሀገር ህዝብ ግንዛቤ ውስጥ ንክተትና ሚዲያን የማመን ወይም ደግሞ በሚዲያ የተባሉ ነገሮችን በጣም አድርጎ እንደ እውነት አድርጎ የመውሰድ አዝማሚያ አለ። እንግዲህ ይህኛው ያው የጋዜጠኞቹና ይህንን በዚህ ስራ ላይ የተማሩ ሰዎች እንግዲ ነገር በኋላም ላይ ወደ ዋናው ቁም ነገራችን ስንገባ የሚያነሱት ይሆናል። ግን ምን ያህል ስራዎቹ በጥንቃቄ እየተሰሩ ነው ያሉት ወደሚለው ነገር ላይ ልናተኩር እንችላለን ማለት ነው። ምክንያቱም አንድ ለምሳሌ፣ አሁን እኔ አንድ ነገር አውጥቼ ጽፌ ባወጣ ያንን ያወጣሁትን ጽሑፍ ብዙ ሰዎች ዘንድ ከደረሰ በኋላ አብዛኛውን ጊዜ አሁን ለምሳሌ ኢቨን እዚህ እኔ በምገኝበት በአሜሪካ ግዛት እንኳን ራሱ ብዙ ሰዎች ኢንተርኔት ላይ ያገኙትን ነገር ልክ በቃ ከእግዚአብሔር እንደወረደ ቃል አድርገው ያምኑትና በዛ የተነሳ ፎርም የሚያደርጉት አንዳንድ ሀሳባቸውን የሚቀርጹበት መንገድ አለ። ስለዚህ እነዛን ነገሮች እንዴት አድርገን ነው ማጣቀስ የሚቻለው ወደሚለውም ነገር እንገባለን ማለት ነው። መልካም። እስኪ ክርክሩን ለማቀላጠፍ የሚረዱ ሁለት ጭብጦችን እንመልከት። የመገናኛ ብዙሀን ተቋማትን ብቃት፣ ደህንነት የመስራት ሁኔታ በሀገር ውስጥ ያለ ሁኔታ የሚገመግሙ ዓለም አቀፍ የሰብአዊ መብት ድርጅቶች ጭምር በየጊዜው በኢትዮጵያ ያለውን የመገናኛ ብዙሀን ነጻነትና የግለሰቦች ሀሳብን የመግለጽ ነጻነት ገምግመው ዓመታዊ ዘገባዎች እንደሚያወጡ ይታወቃል። በትናንትናው ዕለት የዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት ሂማን ራይትስ ዋች የኢትዮጵያን እንደ አውሮፓውያን የዘመን አቆጣጠር ሁለት ሺ አስራ አራት ይዞታ በዝርዝር አውጥቷል። ቀድሞ ከነበረበት ክፉኛ ያሽቆለቆለ ነው ነው የሚለው የኢትዮጵያ በኩል መንግስት በበኩሉ የለም በመገናኛ ብዙኃን ስም እንዲያውም የአሸባሪነት ስራ የሚሰሩ ናቸው እርምጃ እየወሰድኩባቸው ያለው ይላሉ። እስኪ እነኚህን ሁለት ድምጾች ላሰማችሁና በየበኩላችሁ ያላችሁን ሀሳብ እንውሰድ። በቅድሚያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እንስማ። አሸባሪዎችና ጸረ ሰላም ኃይሎች በውጭ ሀገራት ተጠልለው የሚኑሩ እንደዚሁ ደግሞ ሕጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው ይኑሩ፣ ወይም ደግሞ በብሎገርነት ስም ጭምብል ለብሰው ይኑሩ፣ ወይም ደግሞ በጋዜጠኝነት ስም ራሳቸውን ሸሽገው ለመደበቅም ይሞክሩ፣ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪ እና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የሰማችሁት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተያየት ነው። ምናልባት ለንጽጽሩ የማን ራይትስ ዋች የሁማን ራይትስ ዋችን ግምገማ የተመለከተ በአጭሩ የተቀረጸ ድምጽ ቆይቼ ያሰማችኋለሁ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በደምሳሳው አሸባሪዎች ሲሉ ይፈርጇቸዋል። ቁጥራቸው የበዛ ጋዜጠኞች በስር ላይ ይገናኝ ይገኛሉ። ከስልሳ በላይ አገር ለቀው ተሰደዋል። እንደነ አቶ መስፍን ነጋሽ የመሳሰሉ ባለፉት ጥቂት አመታት ውስጥ ብቻ የሆኑ ናቸው። ይሄ በእርግጥ እያነሰ እንደ ተባለውም የያሽቆለቆለ ያለ አዝማሚ አይደለም። አቶ ጸጋዬ መግቢያው ላይ የኢትዮጵያ መንግስት ቀደም ሲል ለቀቅበ ያለ ሕግ አውጥቶ ነበር እያስተካከለ ብለዋል። በእርግጥ እየተስተካከለ ነው? ለርሶ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝንም አስተያየት ጨምረው እንግዲህ ጠቅላይ ሚኒስትር ኃይለ ማርያም ያው ካላቸው የስራ ኃላፊነት አንጻር እሳቸው በሚኖራቸው መረጃም ይሁን አገሪቱ ካላት ፖሊሲ አንጻር ያው የሚናገሩት ነገር ሊኖር ይችላል ማለት ነው። ዲቴይሉን እንግዲህ ካልተመለከትን በስተቀር እሳቸው ከተናገሩት ውስጥ የትኛው ነው ትክክል የትኛው ነው ስህተት የሚለውን ነገር ለመፍረድ እንግዲህ በጣም ያስቸግራል ማለት ነው። ከዛ ባሻገር ግን ምንድን ነው እኔ አሁን ለምሳሌ አንድ ብዙ ጊዜ የማነሳው ጥያቄ ቀደም ሲል ለምሳሌ አቶ መስፍን ነጋሽ ያው ከጠቀሷቸው ነገሮች ውስጥ ያለው የፖለቲካ ድባብ ለሀሳብ ሀሳብን በነጻ ለመግለጽ የማይመች ነው የሚል አመለካከት አለ። እንግዲህ ያንን እንዳለ እናስቀምጠውና ብዙውን ጊዜ ስመለከተው የኢትዮጵያ ቴሌቪዥን አለ፣ ለምሳሌ ኢትዮጵያ ሬዲዮ አለ፣ በመንግስት ስር ያሉት ማለት ነው። እነዚህ ያው የመንግስት መገናኛ ብዙሀን ናቸው። ያው የ በመንግስት ለምሳሌ አሁን ቮይስ ኦፍ አሜሪካ በአሜሪካ መንግስት ተቋቁሞ የይዘት ነጻነት ይኖራል። ነገር ግን ኤዲቶሪያልን በሚመለከት ደግሞ የተወሰኑ ደግሞ ሪስትሪክሽኖች ሊኖሩበት ይችላሉ። በዛ ደረጃ እንግዲህ ኢትዮጵያ ውስጥ ያሉት የመገናኛ ብዙሀን በመንግስት እጅ ያሉት ማለት ነው፣ የሚንቀሳቀሱበት ነገር አለ። ከዛ ውጭ ግን የኢንዲፐንደንት የምንለው ነጻው ኢትዮጵያ ውስጥ ያለው ፕሬስ መንግስት የሚያደርጋቸውን ነገሮች ስህተቶች ያሉበት ላይ ማመላከቱ ጥሩ ነው። ለችግሮች መፍትሄ እንዲቀርብላቸው ያንን መጠቆሙ ጥሩ ነው። ግን አብዛኛውን ጊዜ ነው የማጣው ነገር ምንድን ነው እሰይ አበጀህ እየተባለ ለምሳሌ መንግስት የሚሰራውን ስራ አግባብ ባለው መልኩ ማለት ነው። ዝም ብሎ እንደዚሁ ለማጨብጨብ ብቻ ሳይሆን ነገር ግን መንግስት አግባብ ያላቸው ነገሮች ሲሰሩ ለምሳሌ ከነበረችበት ወደ አለችበት አሁን ወደ ፊልቶን ወደ ምትችልበት ላይ ሚዲያው ሊጫወት የሚችለው ሚና አንጻር ያንን ከመንግስት ጋር የፖለቲካ አመለካከታችን አይደለም ወሳኙ እዚህ ላይ። ነገር ግን ሀገሪቱ ልታድግና ልትመለስ ከምትችልበት ደረጃ ላይ ያንን አዎንታዊ የሆኑ ነገሮች ተጓድለው ነው መመለከት ብዙ ጊዜ አቶ ጸጋ ያረፍ አልጨረሱም እሳቸውን ተከትሎም ሌላው የክርክሩ ተሳታፊ አቶ መስፍን ነጋሽ በዚሁ በተነሳው የጠቅላይ ሚኒስትር ኃይለማርያም ደሳለኝ የመገናኛ ብዙሀን የኢትዮጵያ ይዞታ አስተያየት እና ሌሎች ርዕሰ ጉዳዮች ላይ ይመለሳሉ ታዲያ ሳምንት አናስጠብቅም ነገ በመደበኛው የሰጥ አገባ ዝግጅታችን ተከታዩን ይዘን እንቀርባለን እንግዶችን አቶ መስፍን ነጋሽ እና አቶ ጸጋ ያረፍ ለጊዜያቸው አመሰግናለሁ ጊዜ ይህ ከዋሽንግተን ዲሲ በ25 እና በ31 ሜትር ባንድ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ጥር 21 2007 ዓ ም ስርጭት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ገለጻ መሠረት በአሁኑ ወቅት በየአካባቢያቸው የተፈጠሩ ሁከቶችን ሽሽት ሀምሳ ሚሊዮን የሚሆኑ ሰዎች ተፈናቅለዋል። ይህም ከሁለተኛው የዓለም ጦርነት በኋላ ሁከት ሸሽተው ከቤት ንብረታቸው የተፈናቀሉ ሰዎችን ቁጥር ከፍተኛው ያደርገዋል። አዳዲስ ግጭቶች እየተፈጠሩና የቆዩትም ዳግም እየተቀሰቀሱ ባለበት በአሁኑ ጊዜ በሲቪሎች ላይ የሚደርሰው ስጋት ያድጋል አደገኛ ሲሆንም፣ ተጨማሪ ሌሎች በገፍ ይፈናቀላሉ። ይህ ሁኔታ በተለይም ባለፈው ዓመት አይሲል በሶሪያና ኢራቅ አሸባሪ ድርጊቶቹን እያጠናከረ በመምጣቱ፣ በደቡብ ሱዳን የእርስ በርሱ ጦርነት በማገርሸቱ፣ በማዕከላዊ አፍሪካ ሪፑብሊክም ግጭቶች ሰላማዊውን ሕዝብ ማወካቸውን በመቀጠላቸው የሕዝቦች መፈናቀል ጨምሯል ይልና ርዕሰ አንቀጹ ሐተታውን በመቀጠል በየ ሀገሩ የሚታዩ ግጭቶች በዲፕሎማሲያዊና ዓለም አቀፍ ስምምነቶች ሊዳኙ ሲችሉ እምቢኝ በማለት የቀጠሉ ናቸው። ብዙውን ጊዜ ደግሞ በግጭቶቹ ወቅት የሚደርሱ ጥቃቶች ጅምላ ናቸው ሲሉ በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የስደተኞች ጉዳይ ረዳት ሚኒስትር አንሲ ሪቻርድ ተናግረዋል ብሏል። ዩናይትድ ስቴትስ ከዩኤንኤችሲአር ከዓለም የምግብ ፕሮግራም ከዩኒሴፍና ከሌሎች በርካታ የረድኤት ድርጅቶች እንዲሁም መንግሥታዊ ካልሆኑ ድርጅቶች ጋር ጠንክራ በመሥራት የተፈናቃዮችን ችግር በብቃት ለማስወገድ እየሞከረች ነው። ባለፈው ዓመት ለምሳሌ ዩናይትድ ስቴትስ ከየትኛውም ለጋሽ በበለጠ ከስድስት ቢሊዮን ዶላር በላይ ለሰብአዊ እርዳታ ለግሳለች። ግባችን ትላለች ዩናይትድ ስቴትስ፣ ግባችን ሕዝቦች ለዘለቄታው ከችግር እንዲላቀቁ ማድረግ እንጂ ጊዜያዊ እርዳታ በመስጠት ማቆየት አይደለም። በመሆኑም ከሸሪኮቻችን ጋር በመስራት የስደተኞችን ችግር እንታደጋለን። እነዚህ ስደተኞች አብዛኞቹ ከሃያና ከዚያም በላይ ዓመታት ከሀገራቸው ወጥተው በሌሎች ሀገሮች የሚገኙ ናቸው። ለእነዚህ ስደተኞች የቴክኒክና ሌላም የሙያ ሥልጠና በመስጠት በልማት ፕሮግራሞች እንዲሳተፉ ይደረጋል። የምናግዘው ራሳቸውን ስደተኞቹን ብቻም ሳይሆን ከተጎራባች አገሮች ተፈናቅለው የሚገኙትም ስደተኞች ያስጠለሉ መንግሥታትንም ጭምር ነው። በዚያ ለስደተኞች የተቋቋሙ የጤና ክሊኒኮች፣ ትምህርት ቤቶችና አስፈላጊ ተቋማት ሥራ ማካሄጃ ገንዘብ እንለግሳለን። ከዚህም በላይ በየዓመቱ ብዙ ሺህ ስደተኞችን እየተቀበልን በዩናይትድ ስቴትስ አዲስ ሕይወት እንዲጀምሩ እንረዳለን። ይልና እርሳን ቀጹ ሐተታውን ሲያጠቃልል ረዳት ውጭ ጉዳይ ሚኒስትር ሪቻርድ ዩናይትድ ስቴትስ በዓለም ዙሪያ በግጭቶች ሳቢያ አጣብቅኝ ውስጥ የገቡ ተፈናቃዮችን ችግር ለመፍታት ዲፕሎማሲያዊ መንገዶችን ትጠቀማለች፣ በገንዘብም ትረዳለች። የእነዚያ ስደተኞች ሰብአዊ መብቶች መከበራቸውንም ታረጋግጣለች፣ ሲሉ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አዲስ አበባ ላይ አሁን ለአራት ሰዓት አምስት ጉዳይ ሆኗል። ዋሽንግተን ዲሲ እና አካባቢዋ ደግሞ ሐሙስ ጥር ሀያ አንድ ሁለት ሺ ሰባት አመተ ምህረት ለስምንት ሰዓት ከቀኑ ማለት ነው፣ አምስት ጉዳይ ነው። ክቡራትና ክቡራን አድማጮች የአሜሪካ ኢትዮጵያ የሚገኘው የአሜሪካ ኤምባሲ አንድ አዲስ ብሎግ ሳይት መክፈቱን አሳውቋል። ከዌብሳይቱ እና ከፌስቡክ በተጨማሪ በዛ ዌብሳይት ላይ የተለያዩ ወቅታዊ ጉዳዮችን እንደሚያነሳ ኤምባሲው አስታውቋል። ከዛ በተጨማሪም አንዳንድ ለኢትዮጵያውያን ቅርበት ያላቸውን የአሜሪካ እሴቶች፣ ባህል እና የውጭ ግንኙነት ፖሊሲ ዓላማዎች እንደሚያቀርብ ተናግሯል። መድረኩ ሀሳቦችን ለመለዋወጥ አንባቢያን ያላቸውን አስተያየቶች፣ ጥቆማዎች እንዲያደርሱት ይጋብዛል። ለጥያቄዎቻችሁም እንደዚሁ ለአስተያየቶቻችሁም ወቅታዊ ምላሽ የሚሰጥበት እንደሚሆን ኤምባሲው ተናግሯል። ይህንን አዲስ አበባ የሚገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ሚስ ፓትሪሻ ሀስላክ ናቸው ይህንን መልእክት ያሰፈሩት። እኔ ደግሞ ማምሻውን ከኤምባሲው ቃል አቀባይ ከሚስ ካትሪን ዲዩፕ ጋር ተነጋግሬ የነበረ እሳቸው የሰጡኝን ማብራሪያና ሌሎች ሌሎችን መረጃዎችን ይዘን በነገው ምሽት ሰፋ ያለ ዘገባ ይዘንላችሁ እንመለሳለን። አሁን ለጥያቄው መልስ ማሳሰቢያ አለን። በነገው ምሽት የሚቀርበው የጥያቄው መልስ ፕሮግራም አዘጋጅ ትዝታ በላቸው እዚህ አለች። የነገውን ዝግጅትሽን በዚሁ ታስተዋውቂ ትዝታ። እሺ ቆንጅታ፣ አመሰግናለሁ። እንግዲህ ቀደም ብለን ሰሞኑንም ስናሳውቅ እንደነበረው የቦርዱ ዋና ጸሐፊና የጽህፈት ቤት ኃላፊ አቶ ነጋዱ ፊሳ ነገ በዝግጅታችን ላይ ሊቀርቡ ነው። ዛሬ ደግሞ ቦርዱ ስለ ሁለት ፓርቲዎች ስለ አንድነት ለዲሞክራሲና ለፍትህ፣ እንዲሁም ስለ መላ ኢትዮጵያ አንድነት ፓርቲ የሰጠውን ውሳኔ ሰምተናል። አድማጮቻችን እንግዲህ ጥያቄዎቻቸውን እንዲልኩልን ነው የምንጋብዘው። በነዚህ ዛሬ ቦርዱ በወሰነው ውሳኔ ላይ ይሁን ከሌሎችንም ርዕሶች የተመለከቱ ጥያቄዎች እንዲልኩልን ነው የምንጋብዘው። እስከ ዛሬ ምሽት ከላኩልን ነገ ጠዋት ነው እሳቸውን የምናነጋግረው። እንግዲህ አድማጮቻችን እንግዲህ ጥያቄዎቻችሁን አሁን በተጠየቀው መሰረት እንድትልኩ ከወዲሁን እንጋብዛለን። ስልክ ቁጥር ተሰጫችሁ። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። እንደዚሁም በኢሜልም አድራሻችን መላክ ትችላላችሁ። ሰሎሞን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ሆርን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ጥያቄዎቻችሁን በኢትዮጵያ የሰዓት አቆጣጠር እስከ ነገ ከሰዓት በኋላ አስር ሰዓት ድረስ መላክ ትችላላችሁ። በዩናይትድ ስቴትስ በዚህ በምስራቁ አካባቢ አቆጣጠር ደግሞ እስከ ኤይት ኤኤም ጠዋት ድረስ ማለት ነው መላክ ትችላላችሁ። እንጠብቃለን። እንግዲህ ታሽ ጎደጉድ ስላላችሁ ብለን ነው የምናስበው የተከበራችሁ አድማጮች። አሁን ዝግጅታችን ከመጠናቀቁ በፊት ከማጠቃለያም በፊት አንዳንድ አጠራ አጠር ያሉ መረጃዎችን እናቀብላችሁ። የተከበራችሁ አድማጮች ከምንዛሬ ሊጀምርና አንድ የዩናይትድ ስቴትስ ዶላር ሁለት ብር ከሀያ ብር ይቅርታ ከሀያ ሰባት ሳንቲም ዛሬ ተመንዝሯል። የመሸጫ ዋጋ እርሶ ዶላር የሚፈልጉ ከሆነ ሀያ ብር ከሰላሳ ሰባት ሳንቲም መክፈል አለቦት። እርስዎ ዶላር ካለዎት ደግሞ ሀያ ብር ከአስራ ሰባት ሳንቲም ይሰጦታል። በኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ትንበያ መሰረት ነገ አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቱ ሀያ አራት ዝቅተኛው ወደ ስድስት ዲግሪ ሴልሺየስ ያሽቆለቁላል። ለማጠቃለያ ዜና ቆንጂት የናይጄሪያ ሰሜን ምስራቅ አዳማዋ የምትባለዋ ክፍለ ሀገር ነዋሪዎች መንደራቸውን ትተው ወደ ክፍለ ሀገሯ ከተማ እየተሰደዱ መሆናቸው ተነግሯል። የቦኮ ሀራም ነውጠኞች በተከታታይ በአካባቢው ላይ ጥቃት ማድረሳቸውን ተከትሎ ነው። የተባበሩት መንግስታት የስደተኛው ከፍተኛ ኮሚሽንም እንዲሁም በዚህ በጥር ወር አስራ አራት ሺህ ናይጄሪያውያን ሁከቱንና የአሸባሪ ጥቃቱን ሸሽተው ወደ ቻድ መሰደዳቸውን አስታውቋል። ዮርዳኖስ የእስልምና መንግስት ኃይሎች ያገቱት አብራሪ በሕይወት መኖሩን የሚያሳይ መረጋገጫ ሳይደርሰኝ ኢራቃዊቱን አሸባሪ ለመልቀቅ ሀሳብ የለኝም ስትል አስታወቀች። ትዝታ በትዕግስት የትዕግስት ነው አላወቁ በ በትግስት ፋንታሁን ኢትሲላን እንደበቴ ቆይ ይላል አንጀቴ እስከ ዝግጅታችን ፍጻሜ በዚሁ ቆዩ። የትግርኛ ዝግጅት ይቀጥላል። ከኛ በኩል ያስተናገድናችሁ ሰሎሞን አባትና፣ ቆንጅት ታየነን። ፕሮግራማችንን የመራው ንጉሱ ታምሬ፣ ሙዚቃውንም የመረጠው እሱ ይመስለኛል። ደህናደሩ ኪፕ ሆልምስ ቴክኒሻኑ ነው። አብራችሁን ስለቆያችሁ እናመሰግናለን። ደህናደሩ I'm gonna have